The Voice of America. የአንበጣ መንጋ በትግራይ ክልል እያደረሰ ያለውን ጉዳት ለመጋፈጥ የሚያስችል ኮሚቴ ማቋቋሙን የትግራይ ብልጽግና ፓርቲ ገልጿል። ኮሚቴው አንበጣውን ለመከላከል የሚያግዝ ገንዘብ በእርዳታ እንደሚያሰባስብና አዲስ አበባ ላይ ነገ የሚካሄድ መርሃ ግብር ማዘጋጀቱን አስታውቋል። ሙሉጌታ አጽባሀ ከመቀለይ ተጨማሪ አለው። በትግራይ ክልል የአንበጣ መንጋ ሊያደርሰው የሚችል ጉዳት ለመከላከል እና ጉዳት የደረሰባቸው አርሶ አደሮችን ለመደገፍ ሀብት ለማሰባሰብ የትግራይ ብልጽግና ፓርቲ ኮሚቴ ማቋቋሙ ገልጿል። የኮሚቴው አስተባባሪና በአዲስ አበባ ብልጽግና ጽሕፈት ቤት የሴክተር ተቋማት ማስተባባሪያ ኃላፊ አቶ ሀፍታይ ገብረ እግዚአብሔር ለአሜሪካ ድምፅ እንደገለጹት ኮሚቴው ከክልሉ ተወላጆችና ሌሎች ኢትዮጵያውያን ድጋፍ ለማሰባሰብ መቋቋሙ ገልጸዋል። ኮሚቴውም ከተለያዩ የትግራይ ባለ ሀብቶች የኢትዮጵያ ባለሀብቶች እገዛ ድጋፍ እያሰባሰብን ነው። ሁለት የባንክ አካውንቶችን ከፍተናል። ማንኛውም ኢትዮጵያዊ እርዳታ ብሔር የለውም፣ ጾታ የለውም። ሁሉም እጅን እንዲዘረጋ ጥሪ እያቀረብን ነው። ነገ ሐሙስ በአስራ አንድ ሰዓትም በሸራተን አዲስ መካሄደው የቴሌቶን እዛ ላይ ድጋፍ አሰባስበን ተደራሽ ለማድረግ ስራ እየሰራን ነው። ይህንን የተሰበሰበው ድጋፍ በሁለት ፌዝ ነው ለማድረስ እያቅድን ያለ ነው። አንደኛ እስካሁን ጥቃት በሚያደርሱባቸው አካባቢዎች አንበጣውን ለመከላከል የሚመስሉ ክሬ እቃዎች በመግዛት ለወጣቱ ማከፋፈል ነው። ኬሚካል ሊሆን ይችላል። ሌሎች ለሰብል መሰብሰቢያ የሚሆኑ መሳሪያዎችንም በመግዛት ማከፋፈያ የሚሆን ድጋፍ ይሆናል። ሁለተኛው ፌዝ ደግሞ በአንበጣ የተጠቁ አካባቢዎች ለይቶ አጥንቶ ምርታቸውን ሰብላቸውን፣ የተጎዳባቸውን ማህበረሰቦች ለይተን ቀለባቸውን የምንተካበት የምንደግፍበት አላማ የያዘ ዛለ በዚህ በሁለት ሴዝ የሚከናወን ድጋፍ ይሆናል። የሀብት ማሰባሰብ መርሃ ግብር አካል የሆነው ነገ ሐሙስ በአዲስ አበባ ከተማ በሽራተን አዲስ ሆቴል የገንዘብ ማሰባሰቢያ ቴሌቶን መዘጋጀቱም አቶ ሀፍታይ ገልጸዋል። ሁሉም ኢትዮጵያውያን ድጋፍ እንዲያደርጉ ጥሪ አቅርበዋል። አቶ ሀፍታይ በፌዴራል መንግስትና በትግራይ ክልል መንግስት መካከል በግልጽ አለመግባባት ተፈጥሮ እያለ ያሰባሰባችሁትን ገንዘብ ለህዝቡ በየትኛው መንገድ ሊደርሰው ይችላል ብለን ለአቶ ሀፍታይ ጠይቀን ምላሽ ሰጥተዋል። የፌዴራል ተቋማት በትግራይ ክልል ውስጥ አሉን። እነዚህ የፌዴራል ተቋማት የተጎዳውን አካባቢ ድጋፍ የሚያስፈልገውን አካባቢ ለይተውና ጥንተው ይሰጡናል። በእነሱ በኩል አድርገን ለተጎዳው አካባቢ እንዲደርስ እናደርጋለን ብለን ነው። ይተነሳ ነው አንበጣ ለመከላከል እየተደረገው ያለው እንቅስቃሴ ከክልሉ ጋር የሚደረግ ማንኛውም ግንኙነት የፌዴሬሽን ምክር ቤት በወሰነው መሰረት የሚካሄድ ይሆናል። ሲሉም አቶ ሀፍታይ ተናግረዋል። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም